voice of America በደቡብ ኦሮሚያ በአዶላ ከተማ በጸጥታ ኃይሎች እና በተቃውሞ ሰልፈኞች መካከል በተፈጠረ ግጭት የሰው ሕይወት ማለፉ ታወቀ። የቆሰሉ እንዳሉም ተገልጿል። በከተማዋ የተኩስ ድምፅ ማምሻውን ይሰማ ነበር ተብለዋል። በሻኪሶ ከተማ የሥራ ማቆም አድማ መቀጠሉ ተገልጿል። መንስኤው የለገደንቢ የወርቅ ማዕድን ሥራ ኮንትራት መታደስ እንደሆነ ይነገራል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ሕዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኖር እንጂ የሰው ሕይወት ማለፉን የአይን እማኞችም ሆኑ የመንግሥት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደንበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዝቢያለሁ ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው። ልጆች ካሉበት ቦታ ለምን ሰው ይመታብናል ብሎ ሰላማዊ ሰልፍ ይወጣሉ። ሲሆኑ አስራ ስምንት የሚሆኑ ልጆች ታስረው ነበሩ። ዛሬ ነው የታሰሩት ልጆች? አዎ፣ ከትላንትና ጀምሮ ትላንትና ማስር አስገብተዋል። በቁጥር አሁን እንትን በቃ ረጋጋ ሁኔታ ውስጥ አይደለም ያለው። በትክክል አላየሁትም። ከሀያ የማያንሱ ልጆች ታስረዋል። እነዚያ ልጆች ይፈቱልን ብሎ በር ላይ ቆሞ እኛ እየከለከለ ናቸው። የከተማ ፖሊስ ጽህፈት ቤት አለ እዛ ላይ ቆሞ እያሉ የዞኑ አድማ በታኝ አለ፣ ሻለቃ ሜንቆ ጉሚ የሚባል አድማ በታኝ። አዎ እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበር፣ ቆሞ ሳይሆን የነበረ ከዛ ስጊት የኪስ ቦምብ ረጩና እዛ ፊት ለፊት ውሀ የሞላበት የጎርፍ ቦ ያለ እዛ ውስጥ እዛ ውስጥ ገብተው ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስያለን ስንል በጉልበት መቶ ከእጃችን ቀምቶ እዛ ግቢ ውስጥ ነው ያለ። አሁንም በዚህ ሰዓት በፖሊስ ጣቢያ ውስጥ አዎ። ሁለት ልጆች ሆስፒታል እናደርስ ብለን እኛን ሲከለክሉን፣ የቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች ሆነ ስትሬቸር ይዘው እኛ እነሱን አስከትለን ስንሄድ እነሱንም ከልክሏዋለን። አቶ ደንበላ ሄዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደንቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበረ። አሁን በትክክል እኔ ከእጄ ነጥቆ የወሰዱት ሁለት ሰው አሁን የሞቱ ናቸው። እነዚህ በጥይት የተገደሉ ናቸው። ጥይት ይሆን እዛ ተረጋግጠው ይሆን ጭቃም ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ የሆነዋል። እኔ እንግዲህ አርመራ መርኩትም ጥይት ይሁን እዛ ድሽ ውስጥ ገብቶ ተረጋግጠው ይሁን ቀጥታ ፖሊስ ፖሊስ ጣቢያ ፊት ለፊት በአስራ አምስት ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች። የቆሰሉ ሰዎች አሉ በጥይት የሚያውቋቸው አንድ ጠዋት የቆሰለ ሆስፒታል ገብተዋል። እሱ ሪፈር ተደርጓል ወደ አዋሳ። የአዶላ ከተማ ምክትል ከንቲባን አቶ ጫላዋሬን የዝግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቂያቸው ነበረ። ተነሳው ለገደንቢ ሼክ አላሁዲን ጋር በተያዘው ማድንንትን ለገደንቢ በመታደሱ መታደስ የለበትም ያ የህዝብ የዚህ ቅሬታ ነበር። እዚህ ቅሬታ ያው ከተማው አካባቢ ያሉ አካባቢ ላጋና የሚባሉ ይሄ ሱቆች ትላንትና ዛሬም ዝግ ሆኖ ነው የዋለው። ዛሬ ግን ሰዎቹ ገፍተው በመውጣታቸው ፖሊስ ጣቢያ ነው ወረው። ፖሊስ ጣቢያ በሚወሩበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆቹን እንትን አሉ። በተፈጠረው እንትን በጥይት ሳይሆን በሰማሁ ኢንፎርሜሽን መሰረት እዛ ከቦልታ ባ ፊልም ቤት አካባቢ የሆነ የውሃ እንትኖች ነበሩ። ገብቶ አንድ ሰው ሕይወቱ እንዳለፈ ያለኝ መረጃ፣ የውሃ ጉድጓድ ነው። አስፋልት አለ። አስፋልት የሚያቋርጥ ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ሕይወት እንዳለፈና ሁለት እንደተጎዱ ይሄ ነው ያለ መረጃ እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ። ሰዓት ባለኝ መረጃ አንድ ሰው ነው የሞተ ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሪፈር ወደ ሐዋሳ ተደርገዋል። ይሄ ተኩስ ነው የምሰማው። አዎ በምንድ አሁን ተኩስ ለምን ነው የሚተኩሰው? በዛ በተፈጠረው እንትን ከፖሊሲዎች ጋር በተፈጠረው ግ በዛ ግጭት ነው። አዎ የቆስ የቆሰለ ሰው ሳለ እሱ መጀመሪያ ላይ መንገድ ልጆች ይዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው እንትን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፌር ወደ ላይ ሄዷል። ወደ የት ሄዱ? ወደ ሐዋሳ እንተቆሰሉት ግን በጥይት መሆኑ ማረጋገጫ ያለኝ ያለው ነገር። በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማዋ ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ ሰባት ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ